ያለፈው የኢትዮጵያና የኤርትራ ግጭት ከመጀመሩ በፊት ደብረ ማርቆስ ከተማ ውስጥ ይኖሩ የነበሩ ኤርትራውያን ከሀገር እንዲወጡ ሲደረግ ጥለውት የሄዱትን ሀብትና ንብረታቸውን የከተማይቱ ነዋሪዎች ሰሞኑን መልሰው ማስረክባቸው ታውቋል። ዝርዝሩን አስቴር ምስጋናው ልካለች። ነገሩ እንዲህ ነው። አቶ ተስፋ ሚካኤል ግደይ ገና የስምንት ዓመት ታዳጊ እያሉ ነበር ከአስመራ ወደ ደብረ ማርቆስ የመጡት የልጅነት፣ የወጣትነት ብሎም የጉልምስና ጊዜያቸውን በጥሩ ማህበራዊ መስተጋብር ከደብረ ማርቆስ ከተማ ነዋሪ ጋር አሳልፈዋል። ውሎ አድሮ ግን በ1990 ዓ ምት በኢትዮ ኤርትራ ጦርነት ምክንያት ወደ ኤርትራ ይሰደዳሉ። ያኔ የከተማዋ ነዋሪ አንብቶ ነበር የሸኛቸው። ዛሬም ከሃያ ዓመት በኋላ አንብቶ ተቀበላቸው ንብረታቸውንም አንዷን ሳያጎል አስረከቧቸው። ደብረ ማርቆስ ለመግባት 12 ኪሎ ሜትር ሲቀረን ጨሞጋ በሚባለው ቦታ ላይ ስንደርስ መኪኖችና ህዝቦች በጥሩ ሁኔታ በጥሩ አቀባበል ተቀበሉን። በጥሩ ሁኔታ ቤታችን አስገቡን። በእውነት ነው የምላችሁ። ህዝቡም በጎች አርዶ ጠበቀን። ቤታችንን አስገቡን። በእውነት በእውነት ካልጠበቅ ነው በላይ ነው የቆየን ሁኔታ አቶ መድህን ግደይ ሌላው ከአስመራ የመጡ የደብረ ማርቆስ ከተማ ነዋሪ የነበሩ ሰው ናቸው። የሀያ አምስት አመት ወጣት እያለሁ ነበር ደብረ ማርቆስ የመጣሁት ይላሉ። ሁሉን ነገር አወቅሁ ዜናው በሙሉ ማለት ዜና ያደኩ ከሀያ አመት በፊት በወቅቱ በተፈጠረው የፖለቲካ ጉዳይ ኤርትራውያን ናችሁ ተብለን ምንም ያጠፋነው ነገር የለም የበደልነው ነገር የለም በዜግነት ብቻ በመሆናችን ብቻ ከብደ ቋንቋስ ተባረን ወጣን። አንድ ጋቢ ነው ያኔ ይዤ እወጥቼ ሌላ አይፈቀድልም ተብዬ ነው አንድ ጋቢ እሷም ለመኝታ ለመንገድ ለበረሃ ምትሆን ተብላ ነው የተፈቀደችልኝ። ያችን ጋቢ ይዤ ነው ወደ ወደ ኤርትራ ሄድኩኝ። በዚህ ሀያ አመት ውስጥ ምንም አይነት ኮሚኒኬሽን አልነበረንም። ግንኙነት የለም ቴሌፎን ተቋርጧል። ደብዳቤም ፖስታ የለም። ሰውም የሚመጣም የሚሄድም አልነበረም። ሁሉ ወፍም ራሷ ትወጣ ማትወጥ ጋር በመም የነበር በዛን ግን ቅርብ ጊዜ በቅርቡ ጊዜ ነው ማለት ወደ አንድ አመት አካባቢ ይሆናል። ቴክኖሎጂ ባፈራው መንገድ በኢንተርኔት አልፈን አልፈን እንገናኝ ነበረ። ስለ ሰላምታ ምናምን እንለዋወጥ ነበር። ስለ ቤቱ ስለምናምን ጠይቃቸው ነበረ። ቤቱ በጣም ጥሩ እንዳለ ይነግሩናል። ምንም አይነት ቤቱ ሳይነካ ያው ከዚህ በፊት ብኬሪ ራሷ ሻይ የምትጠጣባት የነበረች ብኬሪ ተሰቅላ ነው ግድግዳ ላይ ያገኘዋት። አንድ ነገር ሳይነካ የደብረ ማርቆስ ሕዝብና የአካባቢ የቀበሌ ሰባት ነዋሪዎች በደንብ ተንከባክቦ አቆይሉን ቤቱን፣ ያለ እርጅና በስተቀር ምንም የሆነ ነገር አይደለም። እርጅና ደግሞ ቤት አይደለም፣ ሰው ያረጃል፣ ይሞታል ያለው ጉዳይ ነው። ጉጉት ስለነበረ ነው ወደዚህ ለመምጣት። ታስሮ እንደ ተፈታ ውሻ ነው የሮጥ ነው። ሌላ ምን ደስታው? በጣም ስለተሰማን በጣም ስለተሰማን በደብረ ማርቆስ ከተማ ዜሮ ስድስት ቀበሌ ነዋሪ የሆኑት አቶ አይን አዲስ ፈቃዱ በተለይ ከአቶ ተስፋ ሚካኤል ጋር ከብሔራዊ ውትድርና ጀምሮ እንደሚተዋወቁና በጓደኝነትም ክፉውንና መጥፎውን አብረው ያሳለፉ የቁርጥ ቀን ጓደኛ እንደሆኑ በሲቃ ይናገራሉ። ሲሄዱ ልናደርገው የምንችለው ነገር የለም ቁሞ ከማንባት በስተቀር። አሁን ደግሞ ደስታ ነው ደስታ ያስለቅሳል። በትግራይ ክልል በሽሬ እንደ ግዳጃችንን ጨርሰን ዛሬ ሞትን ነገ ሞትን ስንል አገራችን ገባን። አገራችን ገብተንም እኔ ዳግም ዘመቻ ሲሄድ እሱ ወንድሜ እዚህ መቅረቱ ሙያ ተምሮ ጠብቆ አሁን ለምበላው እንጀራ ያበቀኝ እሱ ነበር። ግን ጊዜ ነው፣ ወቅት ነው። ምንም ማድረግ አትችልም። አሁን ደግሞ ተመስገን፣ ሁሉን አየ። እኔ በሕይወት ይኖራል ብዬ ፈጽሞ አላስብም አላልሞም ነበረ ግን እንደ ድገት እንደ ዱብዳ አንዱ ወንድማችን መንቀሳቸውን ሰምተው በስልክ ሲያበስርልን ይሄ ነው ብዬ ልነግርህ አልችልም። የአካባቢው ማህበረሰብ ይመኘው ነበረ፣ ድምፃቸውን መስማት ነው፣ መኖራቸውን ማረጋገጥ ነበር። እነሱ ግን ሳይውሉ ሳያድሩ እኛም ብለው ነው የመጡት። ሀብተ ንብረት እኮ አፍርተዋል አላቸው። ከዚህ የሚፈልጉት ነገር የለም። ህዝቡ ነው የፈለጉት፣ ወንድምነትን ነው። ስለዚህ እግዚአብሔር የተመሰገነ ይሁን። የአካባቢያችን ህብረተሰብም እልል ብሎ አልቅሰው እንደሸኛቸው እልል ብሎ ተቀብሏቸዋል። ስለዚህ አሁንም ቢሆን የሁለቱን ማገር መሪዎች ይህንን የጀመሩትን ጥሩ አድራጎት ነገም ከነገ ወዲያም ሌላ ወንድሞቻችን መጠው አብረውን አንድ ላይ ወጠን አንድ ላይ እንድንገባ ይሄው እንደምታዩት ቤታቸውንም የአካባቢያችን ህዝብ ሰው ወዶ አድርጎ ነው በጥሩ እንክብካቤ ላይ ያቆያቸው። እነሱም ደግሞ ተደስተው ይሄው ለዚህ በቅተውልናል። በእናቱ ተስፋ ሚካኤል መምጣት የተደሰተው አብሮ ያደገው የሀገሬው ሰው ብቻ አይደለም። ከአስመራ ተነስተው ደብረ ማርቆስ እስኪደርሱ ድረስ በየከተማው ያገኙት ኢትዮጵያዊ ጨምር እንጂ ደሴ ላይ ስንደርስ የደሴ ህዝብ፣ ሲም ካርድ አላገኘንም ነበር። ከየት ነው የምናገኝ ብንላቸው እንዴ ከየት ነው መጣችሁ ብሎ በታርጋዋን በማየት ሲም ካርዱን ቴሌኮሙኒኬሽን ሄደው በእውነት በስማቸው ተመዝግቦ እንኩል እናንተ ሌላም ይገባቸዋል ብለው ሲም ካርድ ሰጡን። ደብረ ብርሃን አደርን። እዛም ደግሞ የምናውቃቸው ሰዎች ስለነበሩ በጣም ተቀበሉን። ሌሎችንም የዛ ሀገር ተወላጆችም አናውቃቸው ነበር። የመኪናዋን ታርጋ በማየት ከኋላ ኋላችን ተከትለው ከየት ነው የመጣችሁ አለ አሉን። ከአስመራ ነው የመጣን አልናቸው። ምን እንተባበራቸው አሉን። አልጋ ነው የምንፈልገው አልነው። ወሰዱን፣ ቆንጆ መኝታ ቤት አሳዩን። እዛ አደርን። ምን እንተባበራቸው አለን። በቃ አሁን መሽቶ ስላለ ነገ ንገና ይተል። በነጋታው ተቀጣጥረን ሻሂ ጠጣን፣ ቡና ጠጣን፣ አስተናገዱን። ከዚያም በራያና ቆቦ ሻሂ ቡና እየጠጣን ነው የመጣን። ታርጋዋን ሳይዋት አያናግሩንም። ታርጋዋን ሳይዋት ብቻ ይመጣሉ ወደኛ። ከታርጋዋ ጋር ተጠግተው ፎቶግራፍ ይነሳሉ። ምክንያቱም እንደዛ አይነት ታርጋ ያለው መኪና አይተው ስለማያውቁ በጣም ነው የተደሰቱ። እኛ እንደዛ አይነት ነገር አላወቅንም። ተከፈተ እንደ መንገዱ ምናምን እያሉ ከታርጋዋ ጋር መኪናዋ ጋር የተነሱ እኛ የምንጠጣውን ቡናና የምንበላውን ደሞ አትከፍሉም እናንተ እኛ ራሳችን ራሳችን ምን ከፍለው እያሉ እራሳቸውን እየከፈሉ እየመጣ ነው ማለት ነው። በአቀባበል ስነ ስርዓቱ ላይ ከከተማው ነዋሪዎች በተጨማሪ የከተማው ከንቲባና ምክትል ከንቲባው ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።